The voice of America. Be free. radio tagelam. የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19፣ በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ መጋቢት 26 2007 ዓ ም ፕሮግራሙን ጀመረ። የሙዚቃ ቃናም ለምሽቱ ተሰናድቷል። ቴሌ ላይምባክ ፕሮግራሙን ያቀናብራል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጅት ይታይ ነኝ። ከትናንት በስቲያ ሐሙስ በኬንያ የጋሪሳ ዩኒቨርሲቲ ግቢ አንድ መቶ አርባ ስምንት ሰው የገደል ነው እኛ ነን ሲል ኃላፊነት የወሰደው ጽንፈኛው ቡድን አልሸባብ ገና ብዙ ደም ይፈሳል ሲል ዛቻ ማሰማቱ ተገለጸ። ዛሬ አልሸባብ ባወጣው መግለጫ ምንም አይነት የጥንቃቄ እርምጃ ብትወስዱ የሚመጣውን ተጨማሪ ደም መፍሰስ ልትከላከሉት አትችሉም፣ ከተሞቻችሁ በደም ይታጠባሉ። The know ትናንት አርብ ማታ የኬንያ የሀገር አስተዳደር ሚኒስትር ጆሴፍ ኢንካይሴሪ በሰጡት መግለጫ ከጥቃቱ በተያያዘ ሌሎች ቢያንስ ሶስት ተጠርጣሪዎችን በቁጥጥር ስር አውለናል ብለዋል። በጋሪሳ ዩኒቨርሲቲ የተገደሉትን በርካታ ተማሪዎች አስከሬኖች ማንነታቸው እንዲለይ ባለሥልጣናት ወደ ናይሮቢ ማጓጓዝ ጀምረዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጥቃቱ እጅግ እንዳስደነገጣቸውና እንዳሳዘናቸው ገልጸዋል። ሚስተር ኦባማ ትናንት ፕሬዝዳንት አርብ የኬንያ ፕሬዝደንት እሁሩ ኬንያታ ዘንድ ቴሌፎን ደውለው ሀዘናቸውን እንደ ገለጹላቸው ዋይት ሀውስ አስታውቋል። ፕሬዝደንቱ በመጪው ሐምሌ ወር ናይሮቢን ለመጎብኘት ያላቸውንም እቅድ በድጋሚ አረጋግጠዋል ብሏል ዋይት ሀውስ። የሮማ ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ደግሞ ጥቃቱን ትርጉም አልባ የአረመናዊነት ተግባር ሲሉ አውግዘውታል። አሁን ከመሸ በደረሰን ዘገባ የኬንያው ፕሬዝደንት ኡሁሩ ኬንያታ የሚበዙት ኢላማዎችን ክርስቲያናትን አድርጎ የአልሸባብ ቡድን የ አንድ መቶ አርባ ስምንት ሰው መፍጀቱን ተከትሎ ዛሬ ለህዝባቸው በቴሌቪዥን ባሰሙት ንግግር ህዝቡ በአንድነቱ እንዲጸና ተማጽኖ አቅርበዋል። የሶስት ቀናት የሀዘን ወቅትም አውጀዋል። ፕሬዝደንቱ ኬንያውያን የሀገራቸውን ሰላምና መረጋጋት እንዲጠብቁ ተማጽነዋል። እያንዳንዱ ኬንያዊ፣ እያንዳንዱ ቤተ ክርስቲያን፣ እያንዳንዱ የአካባቢ ማህበረሰብ መሪ የአንድነታችንን አስፈላጊነት አጉልቶ ይናገር ሲሉ ተማጽነዋል። በደረሰው ጥቃት መቆጣታችን ተገቢ ቢሆንም ያ ከመጠን በላይ ገንፍሎ በሌሎች ላይ ጥቃት ወደሚፈጸምበት ደረጃ መድረስ የለበትም። ያን ያደረግን እንደሆነ ሽብርተኞች ወጥመድ ገባን ማለት ነው ሲሉ ፕሬዚደንቱ አሳስበዋል። እስልምና የሰላምና የመቻቻል ሃይማኖት መሆኑን አጥብቄ አምናለሁ ያሉት ፕሬዚደንቱ የኬንያ ሶማሌዎችና ሙስሊሞች የሀገራችን ምጣኔ ሀብትና የፖለቲካ ህይወቷ ወሳኝ አካል ናቸው ብለዋል። እስላማዊ መንግስት ብሎ ራሱን የሚጠራው ቡድን ተዋጊዎች የሊባኖስ ዋና ከተማ ቤይሩት አጠገብ የሚገኘውን ግዙፍ የፍልስጤማውያን ስደተኞች ካምፕ አብዛኛውን ተቆጣጥረውታል ሲል አንድ የቅኝት ቡድን ተናገረ። የሶሪያ ሰብዓዊ መብቶች ተከታታይ ቡድን ነው ዛሬ ይህን ያስታወቀው። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የመን ውስጥ የሚካሄደው የአየር ጥቃት ለሰብአዊ እርዳታ ማቅረብ እንዲቻል መቋረጥ ስለሚችልበት መንገድ ለመነጋገር አስቸኳይ ስብሰባ እንዲካሄድ ጥሪ ማቅረቡ ተሰማ። በሳውዲ አረቢያ የሚመራው ህብረት ሁቲሺያ አማጽያን በየመን በርካታ አካባቢዎችን የተቆጣጠሩትን ለመክታት ከአንድ ሳምንት በላይ በሀገሪቱ ዙሪያ የአየር ጥቃት ሲያካሂዱ ቆይተዋል። ዛሬ ጄኔቫ ውስጥ ዓለም አቀፍ ቀይ መስቀል በሰጠው መግለጫ ወደ የመን ሊልክ ያቀደውን ሶስት የእርዳታ ጭነትና የሕክምና ሰራተኞች ማንቀሳቀስ እንዳልቻለ ነው ያስታወቀው የየመንን ወደቦችና የአየር ክልሏን ለተቆጣጠረው ለሳውዲ መራሹ ህብረት በተደጋጋሚ ያቀረብነው ጥያቄ ፈቃድ ለማግኘት አልቻልንም ሲል ቀይ መስቀል አስታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13870 ኪሎ ሄርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መጋቢት 26 2007 ዓ.ም ምሽት ፕሮግራም ነው። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። አሁን የቅዳሜ ምሽቱ ከዚህም ከዚያም ዝግጅት ይቀጥላል። ለጥያቄዎ መልስ የጥያቄው መልስ የዛሬ እንግዶቻችን ከዚህ በፊትም በዚሁ ፕሮግራም ላይ ቀርበው የነበሩት የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነትና የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዝደንት ዶክተር ጫኔ ከበደ ናቸው። ኢዴፓ የብሔራዊ ምክር ቤቱ አባልና የምርጫ ስነ ምግባር ደንብን የፈረመ ፓርቲ ሲሆን፣ ሰማያዊ ፓርቲ ደግሞ አባልም አይደለም፣ የስነ ምግባር ደንቡንም አልፈረምም። ሁለቱ መሪዎች በዚህ ዝግጅታችን ለወሰዷቸው እርምጃዎች የየፓርቲያቸውን ምክንያት ያብራራሉ። ያወያየቻቸው ትዝታ በላቸው ናት። ወደ ዝግጅቱ እንለፍ። በድጋሚ የሚቀርብላችሁ ነው። ገረሱ ነኝ ከሚኒሶታ ነው ምደውለው። ዛሬ አንድ ዓመት ተኩል ገደማ ወያኔ ኢሕአዴግ ምርጫውን አስመልክቶ በሚስጥር ወይም በዝግ ባደረገው ስብሰባ ምን ማድረግ አለብን በዛ በቅንጅት ጊዜ የተከናነብነውን ሀፍረት አሁንም እንዳንከናነብ በሚል ባደረገው ስብሰባ ቻሌንጅ ያደረጉኛል የሚላቸውን ጋዜጠኞችን ፓርቲዎችን ከመንገድ ውጭ ማስወጣት እንደሆነ አምኖበት ያንን ስራውን ሰርቷል ማለት በነ ነጋዱ ፊሳ ቀኝ አዝማችነት ወይም አዝማችነት ማለት ነው። ዛሬ ፓርቲ ስነ ምግባር ተፈረመ አልተፈረመ የሚለው ነገር ይህን ያህል ለውጥ የሚያመጣ ነገር አይደለም። ወያኔ እንደሆነ ህዝቡን እንደማያውቅ አድርጎ እንደማይነቃ አድርጎ ነው የሚቆጥረው። ህዝቡ ግን በሚገባ ወያኔ ባህሪ ተረድቶታል። ትግሉንም ወደ አንድ አቅጣጫ እያጠቃለለው እየሄደ ነው። ስለዚህ እኔ ፓርቲ ስነ ምግባር ተፈረመ አልተፈረመ ለፓርቲዎቹ ምንም የሰጠው ጠቀሜታ እንደሌለ እናውቃለን። ይሄ በዓለም ዙሪያ ለማጭበርበር የሚጠቀምበት ስልት መሆኑ ነው። ስለዚህ እኔ በዚህ ላይ ምን እንደሚሉ አላውቅም። የኔ ጥያቄ ይህን ይመስላል። አመሰግናለሁ። ዶክተር ጫኔ ከበደ የኢዴፓ ፕሬዚደንት በዚህ ላይ እስቲ አስተያየቱን ቢሰጡን። ትክክል ነው። እንግዲህ ሰላማዊ ትግል አንዱ ፈታኝ የሚሆነው እዚህ ላይ ነው። ሌሎችንም ሀሳብ ልዩነት አክብሮ መጓዝን ይጠይቃል። የትግል ስልትም ያን ያህል በረቀቀ መንገድ ከገዢው ፓርቲ ባልተናነሰ መንገድ ስትራቴጂ ነድፎ መሄድን ይጠይቃል። ከዚህ አንጻር ግን ገና ይህንን ያደርገናል፣ ያፈርተናል፣ ወይም ደግሞ ያስረናል፣ ያቀጭጨናል ብለን ፈርተን ወደ ኋላ ያልንበትም ጊዜም የለም። እሳቸው እንደጠቀሱት ከምርጫ ዘጠና ሰባት ጀምሮ አጠቃላይ የፖለቲካ ምህዳሩ የጠበበበት ሂደት ታይቷል። አጠቃላይ ህጎች የወጡበትም፣ ማሰሪያ ህጎች የወጡበትም ሂደት ታይቷል። እነዚህ ሁሉ ስልጣኑን የሚጋፉ ኃይሎችን በሙሉ የሚገታበት መንገድ ነው። ስልጣኔን ይጋሩኛል ያላቸውን ከሀገርም የሚያሰድድበትንም እዚህም የሚያፈራርስበትንም ስትራቴጂ ነድፎ ነው የሚጓዘው። ከዚህ አንጻር የኛ የፖለቲካ ፓርቲ አንድ የትግል ስልቱ እንዲህ አይነት ማያሰሩ ህጎች የማያሰሩ መሆኑን በግንባር ለገዢ ፓርቲ መንገድ ነው። ይህንንም የምንነግርበት መንገድ ይኸው የጋራ ምክር ቤቱ ፊት ለፊት ተገናኝተን በፖለቲካው ላይ ያለው አንድምታ ህዝቡ የተጎዳ መሆኑ እየተሸማቀቀ እየተሳደደ መሆኑ ከሀገር እየወጣ መሆኑ፣ ከሀገሪቱ የኢኮኖሚ እድገት አደገ የሚባለው መመዘኛው መስፈርቱ የኢትዮጵያ ህዝብ ወደ መካከለኛ ገቢ የሚያሸጋግር ስልት መነደፉ ሲሆን ነው ብቻ ነው ብያን እየተሟገትን ነው ያለ ነው። ስለዚህ ይህ አይነት ችግር ባይኖርማ ትግልም ከመጀመሪያውኑ ባላስፈለገን ነበር። ከዚህ አንፃር ነው እኛ የምናየው ይህንን የጋራ ምክር ቤቱን። እሺ አመሰግናለሁ። ኢንጂነር ይልቃል የሰማያዊ ፓርቲ ሊቀመንበር የሚመልሱልኝ አንድ በኢሜል ደግሞ ይመጣለን ጥያቄ አለ ከአቶ ግዛቸው አበበ ምን ይላል ምርጫ በመጣ ቁጥር ገዢው ቡድን የስነ ምግባር ደንብ የትብብር መድረክ ወዘተ እያለ ከተቃዋሚዎች ጋር መፈራረምን የመነጋገሪያ አጀንዳዎችን መወሰንን የክርክር መድረኮችን በጓዳ በቅንፍ ህዝብ በሌለበት ቦታና የቀጥታ ስርጭት በሌለበት ሁኔታ ውስጥ ያካሄዳል አንደኛ እነዚህ ነገሮች ኢትዮጵያ ውስጥ በምርጫ ለውጥ ለማምጣት በቅንፍ መንግስት ለመቀየር የሚያስችል መድረክ መኖሩን የሚያሳዩ ናቸው ወይ? ወይም ገዢው ቡድን እውነተኛውን የህዝብ ድምፅ ወሳኝነትን የሚያረጋግጥ የምርጫ መድረክ አመቻችቷል ብለው ያምናሉ ወይ? መድረኩ ከሌለ ይህን መድረክ ለማግኘት ስንት አመት እንጠብቅ ይላሉ አቶ ግዛቸው አበበ። ኢንጂነር ይልቃል አላመቻቸም፣ የለም ነው። እንዲህ አይነት ውይይቶችስ በጓዳ የሚደረጉ ውጤት ያመጣሉ ወይ ከተባለም እንደዚሁ ውጣ አያመጡም ነው፣ በግልጽ አነጋገር። ምክንያቱም ፖለቲካ በመሰረቱ የህዝብ ነው፣ የአደባባይ ስራ ነው። ዲሞክራሲም ከተባለ ለህዝብ ከህዝብ በህዝብ የተመረጠ ማለት ነው እና መነሻውም መድረሻውም ህዝብ የሆነን የአደባባይ ስራ በድብቅና በሚስጥር ማድረግ የትም እንደማያራምድና እንደውም ለጥርጣሬና በህዝብ ላይ አመኔታንም ለማሳጣት የሚዳርግ ነገር ነው ብዬ ነው ማምነው በተግባርም የታየው ይሄ ይመስለኛል በዚህ በፓርቲዎች የጋራ ምክር ቤት ውስጥ ላሉ ፓርቲዎች በብዛት ህዝቡ ኢህአዴግ ላስመሳይነቱና ለዓለም አቀፍ እርዳታ ሰጭና በዳሪዎች ለማስመሰልና ለህዝቡ ግንኙነት ስራ የሚጠቀምበት እንጂ የምር ዲሞክራሲን ከህዝብ ለማምጣት አይደለም የሚል በህዝቡ ላይ አስተያየት ስላለ እነዛ ነገሮች ውጤት አላመጡም። አሁን ዶክተር ጫኔ የሚናገሩት ነገር በንግግር ደረጃ ጥሩ ነው። ነገር ግን የኢትዮጵያ ፖለቲካ እየተሸመቀቀና እየተዳከመ ተስፋ እያሳጣ ነው ሄደው ወይስ በጋራ ምክር ቤት ውስጥ በመስራታቸው እሳቸው ተስፋ ያሳየ ነገር አለ? ጋዜጦች ተዘግተዋል። የፖለቲካ መሪዎች እስር ቤት ናቸው። የሃይማኖት ነጻነት የጠየቁት ሰዎች እስከ ዛሬ መልስ አያገኙም። ዜጎች ይፈናቀላሉ። እነዚህ ሁሉ ነገሮች ሲሆኑ አፋኝ አፋኝ አዋጆች ሲወጡ እንደተባለው በዚህ በጋራ ምክር ቤት ውስጥ ተመካክረው መልስ ያስገኙን ነገር አለ? ወደፊት ያራመዱት ዲሞክራሲ አለ? ስለዚህ የምር የኢትዮጵያን ህዝብ ፍላጎት ያሟላ ስላይደለም ነው እዛ ውስጥ የሌለ ነው እንጂ፣ እውነተኛ ክርክር ቢሆን ንግግር ቢሆን ሀሳብ መለዋወቅ ወጥ ቢሆን ባቻነት እና በአገር ልጅነት መተያየት ቢኖር ከዛ የተለየ እኛ የምንፈልገውም ነገር የለንም። የመጀመሪያዎችም ተሰላፊ እንሆን ነበር። ነገር ግን ይሄ ነገር ደግሞ እንዲመጣ ካስፈለግ አሁንም ከአገዛዝ መጠበቅ አያስፈልግም። ጊዜውን ለማሳጠር ጠያቂው እንዳሉት ህዝብ ነው የስልጣን ባለቤት። መጠየቅ መብትን አስከብሩልኝ ማለት መብት የሆነውን ነገር ሁሉ አሳልፎ አለመስጠት፣ በፖለቲካ መሳተፍ፣ ገንዘብ ማዋጣት፣ ለውጤት መስራት፣ ያ ከሆነ አገዛዝ እና ጠመንጃ በአለም ታሪክ ህዝብን አሸንፎ ስለዚህ ህዝብ የስልጣን ባለቤት ነኝ ህዝብ የአገሬ ባለቤት ነኝ ህዝብ እምወስነው እኔ ነኝ ስልጣን የሰጠሁህ ላጭር ጊዜ እኔ ነኝ ይህንን ባበላሸህ ጊዜ አወርዳሃለሁ እቃወመሃለሁ እምቢላሃለሁ ብሎ መቆም ያለበት ህዝብ ነው እንጂ ህዝብ ከተባበረ አምባገነን በታሪክ አሸንፎ አያውቅም የሚል እምነት አለኝ ዶክተር ጫኔ ምናልባት መመለስ የሚፈልጉት ነጥብ ይኖራል ኢንጂነር ይልቃል ባነሷቸው ነጥቦች ላይ ግን አያይዘው እንዲመልሱልኝ ከአድማጭ የመጣ ጥያቄ አለ እሱንም ላንሳሎት ምን ይላል? የምርጫ ህጉን አስመልክቶ ከተቃዋሚዎች አንዳንድ ቅሬታዎች ሲሰነዘሩ ይሰማል። እስከ ምርጫ 2002 በተደጋጋሚ የሚነሳው የምርጫ ህጉ በተከታታይ በሁለት ምርጫዎች ያልተካፈለ ፓርቲ ይፈርሳል፣ እውቅናውን ይነፈጋል የሚለው ነበር። አሁን በምርጫ 2007 ዋዜማ ላይ ምሬት የተሰማበት ሌላው የህጉ ክፍል በአንድ የምርጫ ጣቢያ ከ12 በላይ ተወዳዳሪዎች የፓርቲዎችና የግል ማለት ነው መቅረብ አይችሉም። ከ12 በላይ ፓርቲዎች ተወዳዳሪዎች ከቀረቡ ስድስቱ ባለፈው ምርጫ ውጤታቸው፣ ሌሎች ስድስት በእጣ ወይም በእድል ለመወዳደር ፍቃድ ያገኛሉ የሚለው ነው። ይህን አስመልክቶ ሁለት ጥያቄዎች አሉኝ ይላሉ። አንደኛ ተቃዋሚዎች ሕጉን በደንብ ሳያውቁ ነው ወይ የሚወዳደሩት? ጊዜው ደርሶ አንቀጾች እንደ ዱላ ሲመዘዙ ሮሮ የሚያሰማው ሕጉን ባለማወቅ ነው ወይስ በተገኘው አጋጣሚ ተቃውሞ ለማሰማት? ሁለተኛ፣ ከላይ ከተጠቀሱት ነጥቦች ውስጥ ሌሎች አሰናካይ አንቀጾች ላለመኖራቸው እርግጠኞች ናችሁ ወይ? ይላሉ። ምናልባት የእርሶን ፓርቲ ላይመለከትም ይችላል። ነገር ግን እንደ አንድ የተቃዋሚ ፓርቲና እንደ አንድ የምርጫ ተወዳዳሪ ስለ እነዚህ ህጎች እርስዎ ምን አስተያየት አሉት? ዶክተር ጫኔ ከበደ አመሰግናለሁ። ወይዘሮ ትዝታ ጥሩ ጥያቄ ነው። የሚወጡት አዋጆች ሁሉ ሙሉ በሙሉ ተግባራዊ የሚሆኑና ለኢትዮጵያ ህዝብ የሚጠቅሙ ናቸው የሚል እንደምታ የለውም። የኛ ፓርቲ ከዚህ አንጻር የምርጫ ህጉ ክፍተት ያለበት መሆኑን በዚሁ በጋራ ምክር ቤት በኩል ችግር ያለባቸው አንቀጾች በሙሉ ተጠቅሰው ለውይይት ቀርበው በአጀንዳነት ያው ገዢው ፓርቲ ፍላጎቱን ባለማሳየቱ ምክንያት ውሳኔ ሳያገኙ የቀሩ ናቸው እንጂ በጥናትና በትንተና ላይ የተመሰረተ ጥያቄ ሁሉ አቅርበናል። አሁን ባልሻቸው ነጥቦች ዙሪያ ላይ የምርጫ ህጉ የማያሰራ መሆኑን ወደፊት ለሚያጋጥመን የቀበሌና የወረዳ ምክር ቤት ምርጫ ላይም አሁን በሚገርምች ሁኔታ የሚያሳትፍ አይደለም ተቃዋሚዎችን አንድ ተቃዋሚ ፓርቲ እስከ ሶስት መቶ አባል ነው የምክር ቤት አባል ነው እንጂ የሚያቀርበው ይሄ አስራ ሁለት የፖለቲካ ፓርቲዎች እንኳን ይቅረቡ ቢባል ያን ያህል ቁጥር በአንድ ቀበሌ ውስጥ የምታገኝበት ሂደት የለም። ይህ አንቀጽ ፍጹም ስህተት የሆነ እና ማሰሪያ የሆነ ነው። ይህም ሁሉ በማስረጃ ላይ አስደግፈን ያቀረብንበት ሂደት አለ። አሁን የተባለውም እጣ የሚባለውም ዜጎቹን የፖለቲካ ተሳትፎ የሚገድብ ዲሞክራሲያዊ መብትም የሚገድብ መሆኑን ይህንንም አስረግጠን ተናግረናል። ወደፊት እነዚህን ሕጎች እድሉን ካገኘንና አሁንም በምክር ቤት ተሳትፎ የሚደረግበት መንገድ ካለ የሌሎች ተቃዋሚዎች ኃይሎችም ተሳትፈውበት ይሄ የሚሻሻልበትን መንገድ ተጽዕኖ መፍጠር የሚቻልበት ያለ ይመስለኛል። ኢንጂነር ይልቃል፣ ፓርቲያችሁ ሰማያዊ ፓርቲ የፖለቲካ ፓርቲዎች ምክር ቤት አባል ያለመሆኑ ወይንም የስነ ምግባር ደንቡ ያለመፈረሙ ለእንደዚህ አይነቱ ህጎች መውጣት አስተዋጽኦ ያደርግ ይሆን? አባል ሆናችሁ በክርክሩ ብትሳተፉ በርከት ያለ የተቃዋሚ ድምጽ የህጉን አሰራር የሚቃወም ከሆነ ለውጥ ያመጣ ይሆን ወይ? ምክንያቱም ፓርቲያችሁ አሁን በዚህ በእጣ የተነሳ የተወሰኑ ውጪዎቻችሁ እንደማይሳተፉ እርስዎ ራስዎ የምርጫው ተወዳዳሪ እንደማይሆኑ ነው የተገለጸው። እኔ መች እስከ ኢህአዲግ ባህሪ አንጻር እስከ ዛሬ ድረስ ስላላየሁ ቢሆን ደስታዬ ነበር፣ ምኞቴ ነበረ። ነገር ግን እዛ መሳተፉ የሚያመጣው ለውጥ አለ ብዬ አላምንም። ምክንያቱም አልሆነማ፣ እዛ ያሉ ሰዎችን በተግባር የሚያደረጉት እኮ ለኢህአዲግ ይህን አድርግ ያለው እየተወያየ ነው፣ ይሄን እያደረግኩ ነው ከማለት ውጭ ኢህአዴግ ካሰበው ውጭ አንድም ነገር እሱ ከሚፈልገውና አስቀድሞ ካቀደው ነገሮች እንዲሄድ የማይፈልግ ቁጥጥር አቋም ያለው ከረግራር ህይወት አለም በተቀዳይ ፖለቲካ አስተሳሰብ ውስጥ እንኳን ፓርቲዎችን እና ለስልጣን የሚወዳደሩትን አይደለም ሃይማኖቶችን ሳይቀር፣ ሽማግሌዎችን ሳይቀር የኢህአዴግን አታላይነት ይሁንታ ከመስጠት ባለፈ በተግባር የሚያመጣው ነገር አለ ብዬ አላምንም። ታሪክንም እሱ በሚፈልገው አይነት መዘወር የሚፈልግ ፓርቲ እንጂ የምር የሀሳብ ልዩነትን አምኖ የሌሎች ሀሳብም ለሀገር ጠቀሜታ አለው ብሎ አንዳንዴም እየተሸነፈ ሌላ ጊዜም እያሸነፈ፣ ልዩነት ለሀገር ውበት እና ለሀሳቦች መጋጨት እና ለፈጠራ ስራ ይጠቅማል የሚል አመለካከት ስለሌለው ሁሉንም ነገር በአብዮታዊ መንገድ የሚመራ ድርጅት ስለሆነ በዛ ደረጃ እስካሁን ድረስ ያየሁት ነገር ስለሌለ የተለየ ተስፋ ይመጣል ብዬ እራሴን በምኞት ማታለል አልፈልግም። የሚመጣም ነገር አለ ብዬ አላምንም። እሺ፣ አመሰግናለሁ። እንግዲህ አንድ ሁለት ጥያቄዎች ይቀሩናል። ላሰማችሁ አንድ ሌላ ለሁለታችሁም ጥያቄ ይዟል። ተነስተልን ቢሮች ሰማያዊ ፓርቲና ኢዴፓን አንዳንድ ጥያቄዎች ለመጠየቅ ፈልጌ ነው የደወርኩት። የመጀመሪያው ጥያቄ የሰማያዊ ፓርቲን ነው። ይሄውም ነጻነት ለነፃ ምርጫ የሚለውን ስትራቴጂያቸውን በተመለከተ ነው ጥያቄ ብልጥ ልጅ እየበላ ያለቅሳል እንደሚባለው ነው ወይስ ሰማያዊ ፓርቲ አምሮ ኢህአዴግን ለመጋፈጥ ነው ይህንን ነጻነት ለነጻ ምርጫ የሚለውን ስትራቴጂ የመረጠው? ይህንም የሚጠይቀው ኢህአዴግ ይህንን ስትራቴጂያችሁን እንዳልወደደላችሁ እና ካስፈልገም እርምጃ እንደሚወስድባችሁ ብዙ ምልክቶች እያሳየ ነው እና ይሄንን ለመጋፈጥ ዝግጁ ሆናችሁ ነው ወይ ለማለት ነው። በተጨማሪ የሚጠይቀው ምን ቢሟላላችሁ ወይም ደግሞ ምን ቢጎድልባችሁ ነው ከነጻነት ወይም ምርጫ የሚለው አንዱን የምትመርጡት? ሁለቱን አብሮ ከማካሄድ አንዱን ምርጫ የምትመርጡት ምርጫ ማተሳተፉት ምን ቢሆን ነው ነጻነት የሚለውን የምታቆሙት መቼ ነው የሚለውን ነው። ሌላው ለኢዴፓ የምንጠይቀው ጥያቄ ኢዴፓ እኔ አስቦ የነበረው ዝቅተኛ ገቢ ያላቸውን ህዝቦች የሚወክል እና ለእነሱ የቆመ ግራዘምን ፖለቲካ ፓርቲ መስሎ ነበር የሚታየኝ። ና እንዴት ለምን ነው ሊበራል አይዲዮሎጂን ሊከተል የቻለው? ሶሻል ዲሞክራሲ ወይም ልማታዊ ዲሞክራሲ ሊበልጥ አይቀርበውም ነበር ወይ ነው? እሺ ጠያቂያችንን እናመሰግናለን። ኢንጂነር ይልቃል የመጀመሪያውን ጥያቄ መልሱልን። ጠያቂያችን በተረትና ምሳሌ መልክ ያቀረቡት ነገር ለፖለቲካ የሚሆን አይደለም። ብልጥ ልጅ ያገኘውን እየበላ ያለቅሳል የሚለው ፖለቲካዊ ህዝብ ነው። ከበደል ከግፍ ተላቆ ነፃነት እኩልነትና ፍትሐዊነትን ማምጣት የሚለው ነገር አሁን እሳቸው በገለጹት አይነት ዘዴ የሚገለጽ አይደለም፣ ለፖለቲካ የሚሆን አይደለም ንግግራቸው። ሁለተኛ ኢህአዴግ አልወደደላችሁም ብለዋል። እኛ ኢህአዴግ የሚወደውንና የሚፈልገውን የምናደርግ ሳይሆን የኢትዮጵያ ህዝብ የምር ከአገዛዝ ወደ ዲሞክራሲ የሚሄድበትን ከዛሬ ነ የተሻለ ህይወት የሚኖርበትን ነገን ተስፋ የሚያደርግበትንና እና መራጩን ህዝብ እና የኢትዮጵያን ህዝብ መነሻና መድረሻ ያደረገ ነገር ነው የምናደርገው። ከዛ በተረፈ ደግሞ ሁልጊዜም እንደምንናገረው ከአገዛዝ ወደ ዲሞክራሲ የሚደረግ ትግል ዋጋ እንደሚያስከፍል እናውቀዋለን። ዋጋ ባንከፍል እና የፖለቲካ ውድድር ብቻ ሆኖ አማራጮች የሚመረጡባት ሀገር ቢኖረን ደስ ይለን ነበር። ነገር ግን እሳቸው እንዳሉት ኢህአዴግ የማይወደው ነገር ካለ እንደሚያጠፋው እናቃለን። ይሄ እስከሚለወጥ ድረስ ግን እየወደቅን እየተነሳን ዋጋ እየከፈልን ኢትዮጵያ የእውነት ሀገር የፍትህ ሀገር፣ የእኩልነት ሀገር እስከምትወድ ድረስ በብዙ ውጣ ውረድ የተሰራ ሀገር ነው። እኛም በደረስንበት ትውልድ ውስጥ ለዛ የሚያስፈልገውን አስተዋጽኦ አድርገን ማለት ነው እንጂ ኢህአዴግ ወዶታል ጠልቶታል በሚል ነገር እንደማናረግ ነገር ግን መሰረታዊ ሀሳባችን ነጻነት ለፍትሀዊ ምርጫ የሚለው ምርጫ ማለት በመሰረቱ ነጻነት ማለት ብዙ አማራጭ መኖር ማለት ነው። ስለዚህ ነጻነት ከሌለ ምርጫ የለም ማለት ነው። ሰዎች በነጻነት ሀሳባቸውን በፈለጉት ሁኔታ መግለጽ፣ በፈለጉት ሁኔታ መሳተፍ ካልቻሉ ምርጫ የለም ማለት ነው ነው። ስለዚህ ነጻነት መኖሩ ምርጫ መኖሩንም የሚያሳይና ለህዝባዊ አስተዳደር ነጻነት ቅድመ ሁኔታ መሆኑን አውቀን ያ ነጻነት ካልተረጋገጠ፣ ተቋማት ነጻ ካልሆኑ፣ ዜጎች የመምረጥ መብታቸውን ተጠቅመው በነጻነት ካልመረጡ፣ ፓርቲዎች በነጻነት ካልተንቀሳቀሱ ያው የተለመደው የስሙላ ምርጫ ስለሚሆን ያ እንዲቀየር ከኢትዮጵያ ህዝብ ጋር ሁነን ትግላችንን አጠናክረን እንቀጥላለን ማለት ነው። እግዜር ይስጥልኝ። ዶክተር ጫኔ የከበደ ኢደፓ ስለሚከተለው ሪዮተ አለምም ጠይቀዋል። ጠያቂው ና እ እች አመሰግናለሁ ወይዘሮ ትዝታ። ምናልባት ኢዴፓ የሚከተለው ህይወት ዓለም ሊብራል መሆኑን ነው የጠቀሱት ትክክልም ናቸው። ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎችን ማህበራዊ መሰረት አድርጎ የሚንቀሳቀስ ይመስለኝ ነበረ። ግን አሁን የሚከተለው ሊብራሊዝም ነው እንዴት ነው የሚለው የሊብራል ህይወት ዓለም ወይም ደግሞ የሊብራል ዲሞክራሲን ትርጉም ትንሽ የሳቱ ስለሚመስለኝ ነው። በታዳጊ ሀገሮች የሊብራል አስተሳሰብ እንደሚታወቀው ሊብራል ገና ያደገ አይደለም። በተለይ በአፍሪካና በኢትዮጵያም ገና እየተጀመረ ያለ አብዛኞቹ የተቃዋሚ ፓርቲዎች ወደ ኢትዮጵያ ይሄ አስተሳሰብ ቢመጣ ህብረተሰቡ የተወሰነ ለውጥ ሊያገኝ ይችላል። የግለሰብ መብቱ ሊከበርለት ይችላል። ከዚህ ከግለሰብ መብቱ በመነሳት የቡድንም መብቱንም ሊያስከብር ይችላል ከሚል እሳቤ ነው እንግዲህ ሊበራል ርዕዮተ ዓለም ወደ ኢትዮጵያ ይመጥናል ብለን ይዘና የገባ ነው። በመሰረቱ የኢዴፓ ማህበራዊ መሰረታችን ወጣቱ ክፍል ነው። ወጣቱ ክፍል በአሁኑ ሰዓት ከሀያ እስከ ሀያ አምስት ሚሊዮን የሚሆነው ወጣት ህዝብ በትምህርት ገበታ ላይ የሚገኝ ነው። ስለዚህ ከተወሰኑት አመታት በኋላ ኢትዮጵያ መካከለኛ ገቢ ያለው ህብረተሰብ ለመፍጠር የሚያስችላት በእውቀት የታነጸ የሰው ኃይል ይኖራታል የሚል ግምት አለን። ከዚህ አንጻር ሊብራል አስተሳሰብ ደግሞ መካከለኛ ገቢ ያለው ህብረተሰብ መፈጠርን ይፈልጋል። ስለዚህ ይሄ እስኪፈጠር ድረስ ማህበራዊ መሰረታችንን ከወዲሁ አንጸን መሄድ እንዳለብን የሊብራል አስተሳሰብን በወጣቱና በአጠቃላይ በሲቪል ሰርቪሱ ስም ውስጥም ይህንን አካትን መስራት የሚያስችለን ነገር ከተፈጠረ ዴሞክራሲው ያድጋል፣ የሃይማኖት ተቋሞችም ነፃነታቸውን ሊያገኙ ይችላሉ። የትምህርት ተቋማት እና ሌሎችም እንደዚሁ ዴሞክራቲክ ተቋማት የምንላቸውም ገለልተኛ ሆነው የሚሰሩበትን መንገድ ፈጠር ይችላል የሚል ግምት አለ። እና ምናልባት ገዥው ፓርቲ የሚለውን ነገር ለማንጸባረቅ የፈለጉ ይመስለኛል። ጥያቄው በተቃራኒው ነው። አሁን እያየ ነው ያለ ነው። ኢትዮጵያ ውስጥ አቤታዊ ዲሞክራሲ ነው የሀብታሞች እየሆነ ያለው። ሊበራል ዲሞክራሲ ምናልባት የድሆች ማለት በሚቻልበት ደረጃ ላይ ነው ያለነው። ምክንያቱም ገና መሰረት ያልተጣለበት መካከለኛ ገቢ ያለው ህብረተሰብ መፍጠር ያልተቻለበት ሂደት ስላለ፣ ገና ይሄ ነገር ይመጣል ተብሎ ታስቦ የሊበራል ዲሞክራሲን መሰረት ከወዲሁ ህዝቡን ጋታ ማድረግ ተገቢ አለመሆኑን መግለጽ እፈልጋለሁ። እሺ፣ አመሰግናለሁ። ዶክተር ጫኔ ከበደ ኢዴፓ ምን ያህል አባላት እንዳሉት ምን ያህል ደጋፊዎች እንዳሉት ሊገልጹልን ይችላሉ? ጥሩ ጥያቄ ነው። በመሰረታዊነት ግን ሕብረ ብሔራዊ ፓርቲ እንደመሆናችን መጠን በሁሉም የሀገሪቱ ክልሎች ላይ አባላት እና የማስተባበሪያ ቻፕተሮች እና ጽህፈት ቤቶች እንዳሉን ልገልጽልሽ እንፈልጋለሁ። ግን አሁን ለጠየቅሽኝ ጥያቄ በአሀዝ ደረጃ የሚገለጽ ግን ስታትስቲክስ የተሰራ ነገር በአሁኑ ሰዓት የለኝም። እሺ፣ አመሰግናለሁ። ወደ ቀጣይ ጥያቄ ሊሄድ፣ ለኢንጂነር ይልቃል ነው የመጣው ይሄ ጥያቄ። የሰማያዊ ፓርቲ አደረጃጀትና ያነገበው አላማ ህዝብን ከጎኑ ለማሰለፍ የሚያስችል ነውን? ይላል። ይህን ጥያቄ የማቀርበው ሰማያዊ ፓርቲ በህትመት ውጤታቸው፣ በሰልፎቻቸውና በስብሰባዎቻቸው የህዝቡን ከነሱ ጋር አብሮ አለመሰለፍ ከፍርሃት ጋር አያይዞ ከሚገልጹትና ወደ ዘለፋ ያጋደለ ትችት በህዝብ ላይ ከሚያሰሙት ፓርቲዎች አንዱ ስለሆነ ነው ይላሉ። ጠያቂው ቀደም ሲል ጥያቄያቸውን ያነበብኩት አቶ ግዛቸው አበበናቸው ቄላኩልን እና ለዚህ ምን መልስ ይሰጣሉ? ኢንጂነር ይልቃል ይሄ ሀሳብ በመሰረቱ ከየት እንደተገኘም አላውቅም። ሰማያዊ ፓርቲ እንደውም የሕዝብ ጥያቄዎች በተነሱ ጊዜ ሁሉ አስቀድሞ የሕዝብን ጥያቄ አንግቦ በመነሳት የታወቀ ፓርቲ ነው። ዜጎች በተፈናቀሉ ጊዜ፣ የእምነት ነጻነት መብታቸው በተነፈገ ጊዜ፣ በእስር ቤት ባሉ ሰዎች ላይ የሰብአዊ መብታቸው አያያዝ ችግር ውስጥ በወደቀ ጊዜ፣ በስርአት ወጣቶች፣ አጠቃላይ የሕዝብ ችግር ናቸው በተባሉትን ነገሮች ሁሉ ጥያቄ አድርጎ በመነሳት የሚታወቅ ፓርቲ ነው እንጂ ሕዝብን በመዘለፍ ብዙዎችም የሰማያዊ ፓርቲ አመራሮች ሀገራቸውን ታሪክ የሚያከብሩ ህዝባቸውን አክብረው የሚወዱ እንደዚሁም ደግሞ በሃይማኖትም እና በኢትዮጵያዊ ስነ ምግባር የታነጹ ወጣቶች እና ጥልቅ ሀገር ፍቅር ያላቸው ሰዎች ናቸው እና ይሄ ነገር አንድም ቦታ ተንጸባርቆ አያውቅም። ሰማያዊንም መሪዎችንም ሆነ አጠቃላይ የድርጅቱን ሀሳብ የማይወክልና ትክክለኛ ያልሆነ አስተያየት ነው። ወይዘሮ ትዝታ አመሰግናለሁ። ኢንጂነር ይልቃል በእናንተስ በኩል ምን ያህል አባል ምን ያህል ደጋፊ እንዳላችሁ ሊገልጹልኝ ይችላሉ? በመጨረሻ እንደ በአገር አቀፍ ደረጃ አሁን ሰማያዊ ፓርቲ በፍጥነት እያደገ ያለ ፓርቲ ነው። በተለይም ከቅርብ ጊዜ ወዲህ በሌሎች በመያድ እና በአንድነት በኩል በምርጫ ቦርድ የተደረገው ነገር ቅር እያሰኛቸው ብዙዎች የእነዚህ ፓርቲ አባላት የነበሩት ሁሉ እስከታች መዋቅር ድረስ ሰማያዊን በይፋ በመዋቅር ደረጃ እየተቀላቀሉ ነው። በውጭ ሀገርም ያሉት እንደዚሁ የእነዚህ ፓርቲዎች ደጋፊ የነበሩት ሰማያዊን እየደገፉ ነው። እና እድገቱ በጣም ፈጣንና ተለዋዋጭ በመሆኑ ቁጥሩን ይህን ያህል ነው ብዬ በዚህ ደረጃ ላስቀምጥልሽ ትንሽ ቢቸግረኝም በፍጥነት እያደገ ያለና የብዙ ኢትዮጵያውያን ተስፋ የሆነ ድርጅት እንደሆነ ይሰማኛል። በአንጻሩ ግን ይህንን የኢትዮጵያ ሕዝብ በጣም ውስብስብ ችግሮች አሉ፣ ብዙ ውጣ ውረድ አለ። ይህንን የሚመጥን አመራር ለመስጠትና በረጋና በሰከነ ሁኔታ ተደማሪ የሆነ ውጤት ለማምጣት በጥንቃቄና በጥበብ ከትትና በሚመነጭ ፍርሀት በአስተዋይነት ትግሉን ለመምራት ሰማያዊ ፓርቲ ቆርጦ የህዝብ ፓርቲ ለመሆን የተነሳ ፓርቲ መሆኑን ማረጋገጥ እንችላለሁ። በፍጥነት ከማደጉ የተነሳ ግን የአባላቱና ደጋፊውን ቁጥር በዚህ ደረጃ ለመናገር እንዳላጋንንም እንዳላሳንሰውም ስለምፈራ ቁጥሮ የለኝም። ወይዘሮ ትዝታ እሺ። የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት፣ የኢትዮጵያውያን ዲሞክራሲያዊ ፓርቲ ፕሬዚደንት ዶክተር ጫኔ ከበደ፣ በትዕግስት የአድማጮቻችንን ጥያቄ ስለመለሳችሁ በፕሮግራማችንም ስለተሳተፋችሁ አመሰግናለሁ። የምለተፈጠን እድል አመሰግናለሁ። ወይዘሮ ትዝታ እግዜር ይስጥልኝ። አሜን። ደህና ዋሉ። ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። የስልክ ቁጥራችን 2022059942 ነው። የውስጥ መስመር አስራ አራትን መጫን እንዳለብዎት አይዘንጉ። ወይም ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ላይ ኢሜል አድርጋችሁ መልእክቶቻችሁን፣ አስተያየቶቻችሁን ብትሰጡ ይደርሰናል። ወደ እናንተም መልሰን እናቀርባቸዋለን። ለሞባይል መሳሪያዎቻችሁ የቪኦኤ አፕ ከአይቱንስ ስቶር ወይም ደግሞ ከፕሌይ ስቶር ጭናችሁ በነጻ መጠቀም ትችላላችሁ። አሁን በደሳለኝ መኮንን እየተዘጋጀ የሚቀርብላችሁ የሙዚቃ ቃና ይቀጥላል። ሰለሞን አመሰግናለሁ፣ የአየር መስመሩን ስለለቀክልኝ። ቢኮዝ ዩ ላቭድ ሚ በተሰኘው በሴሊን ዲዮን ዜማ ነው የምሽት ፕሮግራማችንን የምንጀምረው። You made right for every dream you made true for all the love I found in you. I'll be ready for man baby. You're the one who held me up, never let me fall. You're the one. በድምጽ መረዋ በሰሊን ዲዮን ቢኮዝ ዩ ላቭድ ሚ በተሰኘው ዜማ ነው የምሽት ፕሮግራማችንን እየጀመር ነው። ሰላም ሰላም ሰላም፣ ጤና ይስጥልኝ። የተከበራቸው ሙዚቃ ቀረን አድማጮች ሳምንት ክብር ሰላምታ ከስቱዲዮ አስራ አራት ይድረሳችሁ። ቀኑን በድጋሚ ለማስታወስ ለዕለተ ቅዳሜ መጋቢት ሀያ ስድስት ሁለት ሺ ሰባት ሲሆን በአዲስ አበባ አቆጣጠር በዋሽንግተን ዲሲ ደግሞ ሚያዝያ አራት ሁለት ሺ አስራ አምስት ላይ እንገኛለን። እንደ ኤውሮፓውያን አቆጣጠር የዛሬዋ ቀን በታሪኳ አስመዝግባ ካሳለፈቻቸው ዋና ዋና ክንውኖች መካከል ጥቂቶ ብንመለከት በ1905 በህንድ የደረሰ ከባድ የመሬት መንቀጥቀጥ ከ370 ሺህ በላይ የሰዎችን ህይወት አጠፋ። በ1917 የዩናይት ስቴትስ እንደራሴዎች ምክር ቤት ዘጠና በስድስት በሆነ ድምጽ በመጀመሪያው የዓለም ጦርነት ዩናይት ስቴትስ እንድትካፈል ድምጽ ሰጡ። በ1949 ዩናይት ስቴትስን ጨምሮ አስራ ሁለት ሀገሮች ኔቶ የሰሜን አትላን ኔቶ ኔቶ የሰሜን አትላንቲክ ጦር ኪዳን ድርጅትን መሰረቱ። ቢልጌትና የንግድ አጋራቸው ፖል አለን ማይክሮሶፍት የተባለውን ካምፓኒ በሺ ዘጠኝ መቶ ሰባ አምስት በዛሬቷ ቀን ነው ያቋቋሙት። በሁለት ሺ ሁለት ደግሞ የአንጎላ መንግስትና ዩኒታ የተባለው ሽምቅ ተዋጊ ድርጅት የእርስ በርስነት ጦርነት ለማቆም ስምምነት ተፈራረሙ። የዛሬቷ ቀን ለዓለም ህዝብ በተለይ ለሰብአዊ መብታቸውና ለነጻነታቸው ለሚታገሉ የዓለም ህዝቦች መሪር ሀዘን የተከሰተባትም ቀን ነች። በ968 በዛሬቷ ቀን ነው የሰብአዊ መብት እንዲከበር በሰላማዊ መንገድ ይታገሉ የነበሩት ዶክተር ማርትን ሉተርኪንግ ሜምፊስ ተነሲ ውስጥ ባረፉት የሆቴል በረንዳ ላይ ከጓደኞቻቸው ጋር እንደቆሙ በጥይት ተመቱ። ህይወታቸውን ለማትረፍ ወደ ሆስፒታል ተወሰዱ፣ ህይወታቸው አረፈች። በ968 በዛሬቷ ቀን ቀጥለን የምናደምጠው ዜማ ማርትን ሉተርኪንግ በተገደሉ በሶስተኛው ቀን ታዋቂዋ የጃዝና የብሉስ አቀንቃኝ ኒና ሲሞን በኒውዮርክ ከተማ በነበራት የሙዚቃ ትርኢት ላይ የተጫወተችውን ዜማ ነው። የዜማው ርዕስ ዋይ ዘ ኪንግ ኦፍ ላብ ኢዝ ዴድ፣ ለምን የፍቅር ንጉሥ ተገደለ። ማን ነው የሚያስረዳኝ? ኒና ሲሞን for Dr. Martin Luther King. We stayed before that The whole program is dedicated to his memory, but this tune is written about him and for him and so we had yesterday to learn it and so we'll see. Once upon this planet Earth lived a man humble, preaching love and freedom for his fellow men. He was Would come to earth to stay And he spread this message all across the land Time the other cheek he'd flee Love our neighbor was his creed pain. Humiliation death He did not dread With his mind side, From his foes He did not hide It's hard to think this great man is dead. Oh, yeah. Well, the murders never cease. Do they ever hope, ever hope to gain? Will my country fall? stand up? Mom. Is it too late for us all? And did Martin Luther King Just die in vain Cause he'd seen the mountain top hmm. And he knew he could not stop Always living Threat of death ahead. folks you would better stop and think. Cause we're headed for the bridge. What will happen now? that he. you always kill with guns and burn with guns and kill with guns and burn. Don't you know how we got to react? Don't you know what it will bring? But he had seen the mountaintop and he knew he could not stop. Always living with a dread death ahead Folks, you'd better stop and think Everybody knows we're on the brink What will happen King see he'd just seen the mountain top, and he knew he could not stop. Always living with a threat of death ahead. Folks, you'd better stop and think and feel again. Are we headed for the break? What's gonna happen now? You know what life is. If you have to die, it's alright. But you know what life is. You know what freedom is. What moment of your life? What's gonna happen? Now that the king of ዋይዘኪንግ ኦፍ ላቢስ ዴድ ለምን የፍቅሩ ንጉስ ተገደለ? ማን የሚያስረዳኝ? እያለች ማርቲን ሉተር ኪንግ በተገደሉ በሶስተኛው ቀን ታዋቂዋ የጃዝና የብሉስ አቀንቃኝ ኒና ሲሞን በኒውዮርክ ከተማ በነበራት የሙዚቃ ትርኢት ላይ የተጫወተችውን ዜማ ነበር። እስቲ በመቀጠል ኮመን ከዊላያም ጋር በመሆን አይ ሃቭ አ ድሪም እያለ የሚጫወተውን ዜማም እና ድምፅ I. Gunshots coming from sounds of blackness. Giving this game with no time to practice. Born on the blacklist. So I'm below average. A life with no cabbage. That's no money if you from where I'm from. Funny, I just want some of your son. Dark clouds seem to follow me. Alcohol that my pot swallowed bottle me. No apology, I walk with a bulge on my shoulder. It's a cold war, I'm a colder soldier. Hold the same fight that made Martin Luther the king. I ain't using it for the right thing. In between lean and the fiends, I the schemes. I put together pieces of a dream. Still I still have one. one. I, I got, got dreams. Dream. I'm saying, I'm saying, work it out. I got I, I have man. a dream My dream, is okay. My dream is to be My dream is to be My dream is to be My dream is to be. Me looking in the mirror, images of me getting my clearer, dear self. I wrote a letter just to better my soul. If I don't express it, then forever I hold this side. I'm from a side where we gotta control. Rap music and the hood played a fatherly role. My story, like yours, yo, gotta be told. Trying to make it from a gangster to a of arrow. Red scrolls and stone slaves The Jewish people in cold cage. Hate has no color or age. Flip the page. Now my race became freedom. Right dreams in the dark, they fall, but I can see them. I believe in heaven more than hell. Bless when to got you let love prevail with a story to tell. But I see the glory of well, the world waiting for me to get I, I have a dream. dream. got a dream. dream. we gonna, We're gonna it up, up, up. We're gonna አይ ሀቭ እድሪም እያሉ ኮመን እና ዊልያም የተጫወቱትን ዜማ ነበር ያደመጥ ነው። እንደ ኤሮፒያን አቆጣጠር ነሐሴ 28 1963 ማርቲን ሉተር ኪንግ በዋሽንግተን ዲሲ ከ250 ሺህ በላይ የሚሆን ሕዝብ በተገኘበት አይ ሀቭ እድሪም የተሰኘ ንግግር ማድረጋቸው የሚታወስ ነው። ዜማውም ከዚሁ ንግግር ጋር እየተገናኘ ነው። በመቀጠል ግሎሪ የተሰኘ ዜማ ነው የምናደምጠው። ጃን ሌጀንድ እና ራፐር ኮመን ናቸው የተጫወቱት። One day when the glory comes, it will be ours, it will be ours. Oh, one day when the war is won, we will be sure, we will be sure. Oh, glory, Lord. oh No man, no weapon. Formed against death's glory is destined. Everyday women and men become lessons. Things that go against our skin become blessings. The movement is a rhythm to us. Freedom is like religion to us. Justice is just a position us. Justice for all, just ain't specific enough. Once die, the spirit is revisiting us. True and living, living in us. Resistance is us. That's why Rosa sat on the bus. That's why we walk through Ferguson with our hands up. When it goes down, we woman and man up. They say stay down and we stand up. Shots three on the ground, the camera panned up. Came to the mountaintop and we ran up. One day when the glory comes, here we are. Here we are. When the war is won, we will be sure. We will be sure. Oh, glory. Oh, glory. Now the. Even got his crown in front of a crowd. They march with to the torch. We gon' run with it now. He back. We been gone hundreds of miles. From dark roads, heroes to he become a hero. Face the leader. justice. Power was the people. And the leaders lead to a king became ego. Saw the face of Jim Crow under a ball ego. The biggest rapper is to stay peaceful, we sing, our music is the cuts that we bleed through, Somewhere in a dream we had, and a... now we write the wrongs in history, no one can win a war individually, we take the wisdom of the elders, young people's energy, welcome to the story we call victory, the coming of the Lord, my eyes have seen the glory, one day, when the glory comes, it will be ours. Uh, it will be ours. Oh, one day when the war is won, we will be strong. Sure. We will be strong. Sure. ሌጀንድና ኮመን ግሎሪ ያሉ የተጫወቱትን ዜማ ነበር ያደመጥነው ይህ ዜማ ባለፈው የታሳስ ወር መገባደጃ አካባቢ ለወጣው ሰልማ ለተባለው ፊልም አጃቢም ነበር ዜማው ለሰማኒያ ሰባተኛ የግራሚ ሽልማት በእጩነት ቀርቦ የግራሚ አሸናፊ ሆኗል አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው እኔም ስቱዲዮ አስራ አራት ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ አስተያየቶቻችሁ አይለዩን ጻፉልን ደውሉልን የስልክ ቁጥራችን ሁለት 0220559924 ሲሆን ለአማርኛው ክፍል መልእክት ተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን ሆርን አት ወይም ቃና horn@voanews.com ወይንም qana-des@voanews.com ብላችሁ ኢሜል ብታደርጉልን በሁለቱም ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 202 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን ተቀብለን በደስታ እናስተናግዳለን። አሁን ደግሞ ወደ አሜሪካን የቢልቦርድ ሰንጠ ረዥን ንግባና አዳዲስ ከወጡ አልበሞች መካከል በዚህ ሳምንት በሽያጭ የበላይነቱን የያዙትን እንመልከት። ቱ ፒምፕ በተርፍላይ የተሰኘው የኬን ኬንድሪክ ላመር አልበም መቶ ሰባት ሺ ቅጂ በመሸጥ የአንደኝነትን ደረጃ ሲይዝ፣ ኤምፓየር የተሰኘው የሳውንድ ትራክ አልበም ስልሳ አንድ ሺ ቅጂን በመሸጥ የሁለተኝነትን ደረጃ የያዘ ሲሆን ፊፍቲ ሼድ ኦፍ ግሬ የተሰኘው ሳውንድ ትራክ አልበም ደግሞ አምሳ አራት ሺ ቅጂን በመሸጥ የሶስተኝነትን ደረጃ ይዘዋል። ወደ ነጠላ ዜማዎች ገባ ብለን ደግሞ በዚህ ሳምንት ከመቶዎቹ ምርጥ ዜማዎች መካከል ከአንድ እስከ ሶስተኛ ያለውን ደረጃ የያዙትን ብንመለከትና የሶስተኝነትን ደረጃ ከያዘው ብንጀምር ዳሬን We'll be loving you till we're 70. Think out loud. It's Zema, I'm hurting, baby. I'm broken down. I need you loving, loving. I need it now. i you, I'm something weak. ሹገር የተሰኘው የማሩ ፋይፍ ዜማ በዚህ ሳምንት የሁለተኝነትን ደረጃ ሲይዝ የአንደኝነትን ደረጃ የያዘው ዜማ ሀብታውን ፋንክ የተሰኘው የቡርኖ ማርስ ዜማ ነው። በዚህ ሳምንትም የአንደኝነትን ደረጃ የያዘው። የተከበራቸው የሙዚቃ ቀና አድማጮች፣ ለዛሬ ያለኝ ሰዓት እየተገባደደ ነው። እኔም የምሰናበታችሁ በዚሁ በሳምንቱ ምርጥ አንደኛ ዜማ ሀብታውን ፋንክ በተሰኘው በቡርኖ ማርስ ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰምት ደሳለኝ መኮንን ነኝ በእኔ በኩል ቻው። ሙዚቃ ደስ አለኝ። ሙዚቃ ማቋረጥ የግድ ሆኗል። አድማጮች፣ ማጠቃለያ ዜና እናሰማና እንሰናበት። የኬንያ ፕሬዚደንት ኡሁሩ ኬንያታ አብዛኞቹን ኢላማዎቹን ክርስቲያኖችን አድርጎ አልሸባብ 148 ሰው መፍጀቱን ተከትሎ ዛሬ ለህዝባቸው በቴሌቪዥን ባደረጉት ንግግር ህዝቡ በአንድነት እንዲጸና ተማጽኖ አቅርበዋል። የሶስት ቀናት የሀዘን ወቅት ማውጀዋል። ፕሬዚደንቱ ህዝቡ የሀገሩን ሰላምና መረጋጋት እንዲጠብቅ ተማጽነዋል። እያንዳንዱ ኬንያዊ፣ ቤተ ክርስቲያንና የአካባቢ ማህበረሰብ መሪ የአንድነታችንን አስፈላጊነት አጉልቶ ይናገር ሲሉም ተማጽኖ አቅርበዋል በሌላ በኩል አልሸባብ ማለት ይህንን ጥቃት ያደረሰው ማድረሱን ኃላፊነት የወሰደው ጽንፈኛው ቡድን ገና ብዙ ደም ይፈሳል በኬንያ ሲል ዛቻ አሰምቷል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የመን ውስጥ የሚካሄደው የአየር ጥቃት ለሰብአዊ እርዳታ አቅርቦት ሲባል መቋረጥ ስለሚችልበት መንገድ ለመነጋገር አስቸኳይ ስብሰባ እንዲካሄድ ጥሪ ማቅረቡ ተሰማ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ነገ በመስታወት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረልን ቴሌ ላይምባክና በሌሎቹም ባልደረቦች ስም ሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና ደሩ።